SBS radio <laughs> ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስ ባለ ጥምቀትን አስመልክቶ ለህዝበ ክርስቲያኑ መንፈሳዊ መልእክቶ እንዲያስተላልፉ በአክብሮት እንጋብዛለን። እግዚአብሔር ይስጥልኝ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እንደገና አሁንም የባለ ጥምቀቱ ለሁለት ሽ አስራ ሁለት የጥምቀት በዓል በሰላም ስላደረስከን እናመሰግናለን። አሁንም እንደገና በዓሉን የሰላም የፍቅር የቅርታ በዓል እንድታደርግልን እንለምናለን። የተወደዳችሁ ኢትዮጵያውያን ወገኖቻችን ዘንድሮ ጥምቀትን በዚህ በአውስትራሊያ እናከብራለን፣ በጠቅላላ በዓለም እናከብራለን። እንዲያውም ዘንድሮ ከሁልጊዜውም የተለየ የሚያደርገው መቼም እግዚአብሔር ዘንድሮ በሀገራችን የተለያየ ተአምር እየሰራ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለዘመናት ስታከብረው የነበረው የጥምቀት በዓል አሁን በዘንድሮ ዓመት በዩኒስኮ ተመዝግቦ የማይዳሰስ ቅርስ ተብሎ የዓለም ዝግጅት ሆኗልና ይሄ ደስ ስለሚል እንኳን ደስ ያላችሁ እንላለን። በተረፈ ግን ጥምቀቱ አሁንም በጥምቀቱም ፍቅር ተገልጿል። ጌታችን ኢየሱስ ክርስቶስ በማይ ዮርዳኖስ በሚጠመቅበት ጊዜ በሰማይ አብ በሰማይ ሆኖ የምወደው ልጄ ይህ ነው እሱን ስሙት የሚል ፍቅሩንና አንድነትና ሶስትነቱን የገለጸበት ስለሆነ ሁላችንም ይህንን ፍቅር ተቀብለን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በረከት እንድንባረግ እግዚአብሔር ይርዳን። ይሄ በዓል በእውነት አሁንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክብር ነው። ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትከበርበት በኢትዮጵያ ያለው ነው። ይህ እንግዲህ በዩኒስኮ የተመዘገበውና የማይዳሰስ ቅርስ የሆነው እኛም ራሳችን በዚህ ሀገር እንዲያውም መንግስት እንዲያውቀው በማድረግ እግዚአብሔርን እያከበርን በትትናና በንስሐ በይቅርታ ሁነን በእውነት በፍቅርና በሰላም ሆነን እንድናከብር እግዚአብሔር ይርዳል። በዓለም ዙሪያ ያላቸው ኢትዮጵያውያን በሙሉ እንኳን ደስ ያላቸው። በዓሉ የሰላም የፍቅር እንዲሆንልን ምኞቴ ነው። አሁንም እንደገና የጥምቀትን በዓል በአንድ ላይ ሀገረ ስብከቱ ከእያንዳንዱ አጥባ ቤተክርስቲያን በማዋጣት ኮሚቴ ተዋቅሮ አሁን እየሰራ ነው የሚገኘው። እግዚአብሔርን እናመሰግናለን። ሁላችሁም ይህን መልእክት የምትሰሙ በአውስትራሊያ፣ በኒውዚላንድም የምትኖሩ የዘንድሮውን ጥምቀት በዓል ሁልጊዜ መድኃኒዓለም ያከብርበት በነበረው በዚህ ፉትስክሬ በሚባለው ፓርክ ላይ ነው የምናከብረው። በዚያ እንድትገኙና በዓሉን ሁላችንም በሰላምና በአንድነቱን እንድናከብር ከዚህ በተጨማሪ በሀገራችን ስላለው ችግር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖረው ሁልጊዜ ምህድ ላይ ይሄ ችግር እስኪቃለል ድረስ ምህድ ላይ እንዳወጀ እናውቃለን በዓሉንም እያከበርን በጸሎትም በንስሐ ሆነን እግዚአብሔር እንድናከብርና ና ርስ በርሳችን የሚቅር እንድንባባል በእግዚአብሔር ስም ጥሪ አቀርባለሁ አሁንም እንደገና በአለ ጥምቀቱ የሰላም የፍቅር እንዲሆንልን ምኞቴ ነው እንኳን አደረሳችሁ ላለው የፍቅር አምላክ ከሁላችን ጋር ይሆንልን አሜን